ማህደር ዜና። የዩናይትድ ስቴትስ ፕሬዝደንት የዶናልድ ትራምፕ የጸጥታ አማካሪ ጆን ቦልተን ቀን ቆርጠው ፎክረው ነበረ። የ1979ኙ የአያቶላ ሆሚኒ አብዮት 4 አርባኛ ዓመቱን መድፈን አይችልም። ፓሪስ ሐምሌ 2017 ዘመኑ በሙሉ እንደ ጎርጎሪያኑ አቆጣጠር ነው። የኢራን እስላማዊ አብዮት ባለፈው የካቲት አርባኛ ዓመቱን ደፍኗል። እናም ቦልተን የቆረጡት ቀን በርግጥ ስቷል። ፉከራም የጦር ዝግጅት ዘመቻው ግን ዛሬም እንደቀጠለ ነው። ኢራን ዳግማዊት አፍጋኒስታን፣ ኢራቅ፣ ሊቢያን ትሆን ይሆን ወይስ ቬትናምን? ላፍታም አብረን እንጠይቅ። ዩናይትድ ስቴትስ መራሹ ጦር በ2001 አፍጋኒስታን ላይ የከፈተው ጦርነት ደቡብ እስያቱን ሀገር የሽብር ጥፋት ምስቅልቅል ማዕከል ካደረጋት እነሆ 18ኛ ዓመቱን አገባደደ። የዩናይትድ ስቴትስና የብሪታንያ መሪዎች በ2003 ያስወረሯት ኢራቅ ከሀብታም ስልጡን ዘመናዊ አረባዊት ሀገርነት ወደ አስከሬን መከመሪያነት ከወረደች አስራ ስድስተኛ መቷም። ዩናይትድ ስቴትስ፣ ፈረንሳይና ብሪታንያ የመሩና ያቀነባበሩት ወታደራዊ ዘመቻ ሊቢያን የታጣቂዎች መፈልፈያ፣ የወሮበሎች መፈንጫ፣ የስደተኞች መሰቀያ ካደረጋት ስምንተኛ ዓመቷ። የዋይት ሀውስ መሪዎችና የአረብ ተከታዮቻቸው ሶሪያን እንደ ጎረቤቷ ኢራቅ ለማድረግ ሰባት ዓመት ያደረጉት ሙከራ በእርግጥ ተከሽፏል። ቴህራን ላይ ግን ዓመታት ያስቆጠረው ሴራ፣ ሙከራ፣ ፎከራው እንደቀጠለ ነው። በዚህ ድግስ ላይ እስከተካፈልኩበት ጊዜ ድረስ ላለፉት አስር ዓመታት የዩናይትድ ስቴትስ ግልጽ መርህ የቴህራንን ሙላሆች ስርዓት የሚያስወግድ መሆን እንዳለበት ስናገር ነበረ። ጆን ሮበርት ቦልተን ከ2001 እስከ 2005 የቀድሞው የዩናይትድ ስቴትስ ፕሬዚደንት የጆርጅ ደብሊው ቡሽ የጦር መሳሪያና የጸጥታ ቁጥጥር ምክትል ሚኒስትር ነበሩ። ኢራቅ ጅምላ ጨራሽ ጦር መሳሪያ ታጥቃለች ብለው ከተሟገቱ ኢራቅን ዛሬም ድረስ የሚያጠፋውን አሜሪካኖችን ያከሰረውን ወረራ በግንባር ቀደምትነት ያቀነባበሩ ፖለቲከኛ ናቸው። የፕሬዚደንት ዶናልድ ትራምፕ የጸጥታ አማካሪ ከሆኑበት ከ2018 ጀምሮ ደግሞ የስርዓት ለውጥ ላሉት የረጅም ጊዜ ዓላማቸው ስኬት ቴህራንን ለማስወረር እየባተሉ ነው። ለአሜሪካው የሕግ መወሰኛ ምክር ቤት እንደራሴ ወይም ሴናተር ለበርኒ ሳንደርስ ግን የቦልተን ግፊት የዳግም ጥፋት ዝግጅት ነው። ሰውየው ቦልተን የፕሬዝዳንት ጆርጅ ቡሽ ቁልፍ አማካሪ በነበሩበት ወቅት ኢራቅ ጅምላ ጨራሽ ጦር መሳሪያ ያላት በሚል ሰበብ ቡሽ ኢራቅን እንዲወሩ ያሳሰቡ ናቸው። አብዛኛው አሜሪካዊ አሁን እንደሚያውቀው በዚህች ሀገር ዘመናዊ ታሪክ ከፍተኛ ጥፋት እያደረሰ የውጭ መርህ ነው። 4400 የአሜሪካ ወታደሮች ጀግና ወታደሮች አተናል። 31 ሺህ ቆስለዋል ግማሽ ሚሊዮን ኢራቃውያን ተገድለዋል። እንዳለመታደል ሆኖ ለሁሉም ነገር መፍትሄው ጦርነትና ወታደራዊ እርምጃ ነው ብለው የሚያስቡ ሰዎች ዋሽንግተን ውስጥ አሉ። ቦልተን አንዱ ናቸው። ሳንደርስ እንደሚሉት ዩናይትድ ስቴትስ በኢራቅና በአፍጋኒስታኑ ጦርነት ብቻ ከሁለት ትሪሊዮን በላይ ዶላር ከስራለች። ይሁንና የፕሬዚደንት ትራምፕ አስተዳደር ኢራንን በኃይል ለማንበርከክ ዛሬም የቆረጠ መስሏል። ፕሬዚደንት ትራምፕ የኢራንን የኒውክሌር መርሃ ግብር ያስቆመውን በጸጥታው ምክር ቤት ድምፅን በድምፅ የመሻር ስልጣን ያላቸው አምስቱ ሀገራትና ጀርመን ከኢራን ጋር ያደረጉትን ውል ካፈረሱ ወዲህ በዳግም ማዕቀብ ዛቻ ያዘገመው የማንበርከክ ዝግጅት ሰሞኑን ወደ ጦር ዘመቻ ንሯል። ባለፈው ሚያዝያ 29 21 እንደ ኢትዮጵያ አቆጣጠር የትራምፕ የጸጥታ አማካሪ ጆን ቦልተን የሀገሪቱን ማዕከላዊ የስለላ ድርጅት ሲአይኤ ኃላፊን፣ የውጭ ጉዳይ ሚኒስትርን፣ የብሔራዊ የስለላ ድርጅት ኃላፊን፣ ተጠባባቂ መከላከያ ሚኒስትርንና የጦር ኃይሎች ጠቅላይ ኤታማዦር ሹሞች ሊቀመንበርን ሰብስበው ነበረ። ብዙ ያልተለመደው ስብሰባ ዓላማ ኢራን በዩናይትድ ስቴትስና በተባባሪዎቿ ላይ ጥቃት ታደርሳለች የሚል መረጃ ስለደረሰን ከሚል በስተቀር ዝርዝሩ በእርግጥ አልተነገረም። ከስብሰባ በኋላ ግን ዩናይትድ ስቴትስ ለኢራን ግልጽ መልእክት ለማስተላለፍ ያለችውን ዘመቻ ከፍታለች። አብርሃም ሊንከን የተባለችው አውሮፕላን ተሸካሚ መርከብ ወደ መካከለኛው ምስራቅ ቀዝፋለች። ዩናይትድ ስቴትስ ከመርከቧ በተጨማሪ ቢ52 ቦምብ ጣይ ግዙፍ አውሮፕላኖቿንና ተጨማሪ ፓትሪየት የተባለ ፀረ ሚሳይል ሚሳይል ወደ መካከለኛው ምስራቅ አዝምታለች። ዩናይትድ ስቴትስ ከዚህ ቀደምም በ12 የመካከለኛው ምስራቅ ሀገራት ውስጥ እስከ አፍንጫው የታጠቀ 52 ሺህ ጦር እንዳሰፈረች ነው። አሁን የቀዘፈችው መርከብ ደግሞ ዘጠና ተዋጊ ጀቶች ወይም ሄሊኮፕተሮች ትሸከማለች። ከሶስት ኳስ ሜዳ የምትበልጠው መለስተኛ ደሴት ጀት አብራሪዎችን ጨምሮም 6000 ያህል ተዋጊዎችን ታሳፍራለችም። ቢ52 የተባለው ተዋጊ አውሮፕላን ስምንት ሚሳይል ማወንጨፊያዎች፣ እያንዳንዳቸው 500 ፓውንድ የሚመዝኑ 51 ቦምቦች አንድ ሺ ፓውንድ የሚመዝኑ 30 ቦምቦች፣ ሌሎች 24 የሩቅ ርቀት መሳሪያዎች ተሸክሞ አየር ላይ መንሳፈፍ ይችላል። ለአሜሪካኖች የጦር ድግስ እስካሁን ከኢራን እንደ አጸፋ የተቆጠረው የሀገሪቱ ፕሬዝደንት ሐሰን ሮሃኒ መንግስታቸው በ2015 ከተፈረመው የኒኩሌር ስምምነት የሲፒኦኤ ይሉታል በእንግሊዝኛ። የተወሰነውን ለማጠፍ ለተፈራራሚዎች የሰጡት ቀነ ገደብ ነው። ሩሃኒ ባለፈው ሮብ እንዳሉት አምስቱ ሀገራት በስምምነቱ መሰረት ኢራን የነዳጅ ዘይት እንድትሸጥ መፍቀድና የባንክ ግንኙነቶቿ እንዲቀጥሉ ማድረግ አለባቸው ካልሆነ ግን ሌሎች ወገኖች በስልሳ ቀናት ውስጥ ከኢራን ጋር መስማማት ካልቻሉ ሁለት ሌሎች እርምጃዎችን እንወስዳለን። በኒኩሌሩ ውል መሰረት ዩራንየምን የማብላላቱ ደረጃ 3.67 ላይ ለማቆም ተስማምተናል። ይህን ውሳኔ በማቆም ከእንግዲህ ደረጃው ላይ የተወሰነ ገደብ አናደርግም። ሁለተኛ በኒኩሌር ውሉ መሰረት የዩራኒየም ማብለያው በአምስት ሲደመር አንድ ሀገራት ትብብር ይገነባል ተብሎ ነበረ። አሁንም በሂደት ላይ ነው። ገና ከፍጻሜው አልደረሰም። ከ60 ቀናት በኋላም ይህን ማብለያ በተመለከተ ከኒኩሌር ውሉ አስቀድሞ የነበረውን እቅድ ለመጀመር እንወስናለን። ሩሲያና ቻይና የኢራንን ጥያቄና ማስጠንቀቂያም የተቀበሉት መስለዋል። የሁለቱ አገራት ባለሥልጣናት በየፊናቸው እንዳሉት ውዝግቡ ዳግም ያገረሸው ዩናይትድ ስቴትስ ስምምነቱን ስላፈረሰች ነው። የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በቀደም እንዳሉት ዩናይትድ ስቴትስ ያፈረሰችው በመንግስታት መካከል የተደረገ ስምምነትን ብቻ አይደለም የጸጥታው ጥበቃ ምክር ቤት እያጸደቀውን ውሳኔ ጭምር እንጂ እንደሚገባኝ ዋናው ምግባራችን ጄሲፒኦኤን በተመለከተ ስላጋጠመን ተቀባይነት ስለሌለ ሁኔታ መነጋገር ነው። ችግሩ የተፈጠረው በዩናይትድ ስቴትስ ኃላፊነት የጎደለው ባህሪ ምክንያት ነው። በጸጥታው ጥበቃ ምክር ቤት የተለያዩ ደንቦች መሠረት የጸደቀውን ስምምነት ጥሳ ግዴታዋን አፍርሳለች። የቻይና ውጭ ጉዳይ ሚኒስቴር ቃል አቀባይ ጌንግ ሹዋንግም ተጠያቂ ያደረጉት ዩናይትድ ስቴትስን ነው። ቃል አቀባዩ ውጥረቱን ማርገቢያው ብልሃት ድርድር ብቻ ነው ባይ ናቸው። የአሁኑ ውጥረት የተከሰተው ዩናይትድ ስቴትስ ከአጠቃላው ስምምነት መውጣቷና በተናጥል ማዕቀብ በመጣሏ ምክንያት ነው። በጣም ያሳዝናል። ግጭትና ፍጥጫ ከችግሩ መውጫ ዘዴ እንዳልሆነ በድጋሚ ማስታወቅ እፈልጋለሁ። ብቸኛው መፍትሄ ድርድርና ምክክር ነው። የትራምፕ ውሳኔ አጣብቅኝ ውስጥ የከተተው የዩናይትድ ስቴትስ የዘመናት ወዳጆችን የአውሮጳ ሀገራትን ነው። ትራምፕ በየመስኩ የሚወስዱት የተናጠል እርምጃ ላም እሳት ወለደች አይነት የሆነባቸው አውሮጳዎች ለገቡት ቃል ለፈረሙት ስምምነት ከሁሉም በላይ ለዓለም ሰላም የመቆም ሀቅን ከትራምፖ ዩናይትድ ስቴትስ ከመሰለፍ ሸፍጥ መሃል አንዱ መምረጥ ተስኗቸው ግራ ቀኝ እየዋዠቁ ነው። የፓሪስ የለንደንና የበርሊን መሪዎች ወይም ዲፕሎማቶች ለኢራኑ ፕሬዚደንት ማስጠንቀቂያ የሰጡት መልስም ለየቅል ነው። ይሁንና ሁሉም ስምምነቱ መፍረስ የለበትም በሚለው ሐሳብ ቢያንስ እስካሁን አንድ መስለዋል። ሦስቱ መንግሥታት ብቻ ሳይሆኑም የአውሮጳ ኅብረት በአጠቃላይ ስምምነቱ እንዲከበር ይሻል። የኅብረቱ የውጭ ግንኙነት የበላይ ፌዴሪካ ሞግሮኒ ዛሬ እንዳሉት አውሮጶች ስምምነቱ ለአካባቢያቸው ሰላም መሰረት ነው ብለው ያምናሉ። ከኢራን ጋር የተደረገውን የኒውክሌር ስምምነት ሙሉ በሙሉ መደገፋችንን፣ ሙሉ በሙሉ ገቢራዊ እንዲሆን መጣራችንንም እንቀጥላለን። ስምምነቱ ለአካባቢያችን ጸጥታና ደህንነት ዋና መሰረት ነው ለእኛ ዓለምን ከኒኩሌር ቦምብ የማጽዳት እርምጃ ዋና ክፍል ነው። አካባቢያችንም መላው ዓለምንም ከኒኩሌር ስጋት ለማጽዳት ለሚደረገው ጥረት አብነትም ነው። ስምምነቱ ለዓለም ሰላም ሞግሩኒ ያሉትን ያክል ከጠቀመም ስምምነቱን የሚያፈርሱ ወይም የሚጻረሩ ወገኖች የዓለምን ሰላም እያደፈረሱ ነው ማለት ነው ተጠየቃዊው ግንዛቤ የጠየቀ ፖለቲከኛ ግን ቢያንስ እስካሁን በይፋ አልተሰማም። የተሰማው የአውሮጳ ህብረት አባል ሀገራት ውጭ ጉዳይ ሚኒስትሮች ዛሬ ብራስልስ ውስጥ ከዩናይትድ ስቴትስ ዋቻቸው ማይክ ፖምፒዮ ጋር ባደረጉት ውይይት ይህንኑ አቋማቸውን አንጸባርቀዋል መባሉ ነው። ፖምፒዮ ጆን ቦልተን በመሩት ስብሰባ ላይ የሀገራቸው ተጨማሪ ምርጥ ጦርና መሳሪያ ወደ መካከለኛው ምስራቅ እንዲዘምት ከወሰኑ በኋላ ለንደንን፣ ባግዳድን ዛሬ ደግሞ ብራስልስን ጎብኝተዋል። ጉብኝቱም የጦር ዝግጅቱ አካል ይሁን ሌላ በእርግጥ አለየም። የለየው የአዲስ ድርድር መልእክት እንዳልሆነ ለብዙዎች ግልጽ መሆኑ ነው። ነጋሽ መሐመድ ነኝ። 查拉塞曼。